ካሎበይ በሰሜን ምዕራብ ኬንያ ኢትዮጵያና ደቡብ ሱዳን ድንበር አቅራቢያ የሚገኝ አዲስ የስደተኞች መጠለያ ካምፕ ነው። በአገሪቱ ከዳዳብና ከኩማ ቀጥሎ ሦስተኛው የስደተኞች መጠለያ ሲሆን ካምፑ በ2015 በይፋ ሲከፈት በተለይ የደቡብ ሱዳን ቀውስን ተከትሎ በተጠናው ለተፈጠረው የስደተኞች ቁጥር መናርን ከግምት በማስገባት ነበር። ያ ብቻም ሳይሆን የዳዳብ ስደተኞች መጠለያ የወደፊት እጣ ፈንታንም ከግምት በማስገባት የተባበሩት መንግስታት ዓለም አቀፉ የስደተኞች ጉዳይ የኬንያ ቅርንጫፍ ፈቃደኛ የሆኑትን ስደተኞች ወደ ካሎቤ ካምፕ በማዛወሩ ነው። በአሁኑ ሰዓት ካምፕ ውስጥ የሚኖሩ ስደተኞች እንደ የመጠጥ ውሃና ምግብ ያሉ አገልግሎቶች እጥረት እንዳለባቸው ይናገራሉ። የተባበሩት መንግስታት ድርጅት የስደተኞች ድርጅት የኬንያ ቅርንጫፍ መስሪያ ቤት ግን ከካሎቢያይ ያሉ ስደተኞች ከአገሪቱ ማኅበረሰብ ጋር የኢኮኖሚ ትስስር እንዲኖረው እቅድ እንደነበር ጠቅሶ ስደተኞች ስለሚያነሱት ስሞታ አስተያየት ከመስጠት ግን ተቆጥቧል። ዳዊት ገልሞ ከናይሮቢ ዝርዝሩን ልኳል። በካልቦ የመጠለያ ካምፕ ከ30 ሺህ በላይ ስደተኞች ይኖራሉ። ከነዚህም 4600 በላይ የሚሆኑት ትውልድ ኢትዮጵያውያን ናቸው። ካምፑ የተከፈተው በቅርብ ጊዜ በመሆኑ የካምፑ ነዋሪዎች ስደተኞች በቂ የመጠጥ ውሃ፣ ምግብ፣ የጤና ተቋማትና ትምህርት ቤቶች አለመኖራቸው ለችግር ዳርጎናል ሲሉ አቤቱታ እያሰሙ ነው። በተለይ ከደዳብ ወደ ካልቦ የተዘዋወሩት ስደተኞች ኑሮ ከብዶናል በማለት ወደ መጡበት ደዳብ በመመለስ ላይ ናቸው። በቅርብ ጊዜ ብቻ ከደዳብ ወደ ካልቦ ተዘዋውረው የነበሩ 17 ትውልድ ኢትዮጵያ ኢትዮጵያውያን የስደተኞች ቤተሰቦች መመለሳቸውን በደዳብ የስደተኞች ማህበረሰብ መሪ አቶ ዳህር መሀመድ ለአሜሪካ ድምጽ ተናግረዋል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ኬንያ ቅርንጫፍ የስደተኞቹን አቤቱታ ሙሉ በሙሉ አልተቀበለውም። የድርጅቱ የኬንያ ቅርንጫፍ ቢሮ ቃል አቀባይ ይቮን እንደገኝ በካልቦዌ ለሁሉም ስደተኞች መጠለያ፣ ውሃ፣ ከለላና የጤና አገልግሎት በበቂ መኖሩን ይናገራሉ። ነገር ግን ወደ ደዳብ ተመልሷል ስለተባሉት አስራ ሰባት በላይ የስደተኞች ቤተሰቦች ጉዳይ በቂ መልስ ሳይሰጡ አልፈዋል። በፊትም ደዳብ ተቀምጬ ነበረ። ከደዳብ ወደ ናይሮቢ ሄድኩ በትምህርት ምክንያት። እንደገና ደግሞ ተመልሼ ቱ ታውዘንድ ኢሌቨን ወደ ደዳብ መጣሁ። እንደገና በልጅነቴ የመጣሁት አሁን ፀጉሬ ሁሉ ሽበት ብቻ ነው። በቃ እኔ ግራ ገብቶኛል የማደርገውም በእውነት ከኢትዮጵያ ናይንቲ ናይንቲ ቱ ነው የመጣሁት። ወደ ሀገሬ ለመመለስ በጣም አስቸጋሪ ነው። ቤተሰቦቼን አላውቅም፣ ሞተው ብኛል ከልቦዬ ደግሞ በቃ እዛ ሶማሌዎች ያስቸግሩናል፣ ድንጋይ ይወረውራሉ፣ ጋልጋል እያሉ ገበያ መሄድ አንችልም። ሆስፒታል መሄድ አይቻልም። እንደገና አጫጭር ልብስ መልበስ አይቻልም። በጣም ሀርድ ነው። በጣም አራስ ነው የሚደረገው። ከዛም በኋላ በቃ ግራ ስገባኝ ወሰንኩኝ ወደዚህ ለመምጣት ማለት ነው ወደ ካልቦዬ። ታሪኳን ያጋራችን ኢትዮጵያዊት አስቴር ብለን እንድንጠራ ትጠይቃለች። በእውነተኛ ስሟ እንዳንጠራ ተጠይቀችው። ኢትዮጵያዊት ከሀገር ከወጣች 25 ዓመት ሆነዋታል። በዚህም የስደት ኑሮ ከናይሮቢ ወደ ደዳብ፣ አሁን ደግሞ ከደዳብ ወደ አዲሱ የስደተኞች መጠለያ ካልቦ ተዛውራ ሌላ የስደት ችግር ውስጥ መሆኗን ትናገራለች። አስቴር የሶስት ልጆች እናት ናት። ትልቋ ልጇ እዚህ ናይሮቢ የከፍተኛ ትምህርቷን እየተከታተለች ያለች ሲሆን፣ ሌሎች ሁለት መንታ ልጆቿ ደግሞ ካልዌይ ከሷ ጋር ናቸው። በአዲሱ መጠለያቸው ኑሮን ማሸነፍ ከባድ ቢሆንም አስቴር በቀን የአርባ ደቂቃ የእግር ጉዞ በማድረግ ወደ ካኩማ የስደተኞች ካምፕ ሄዳ ያገኘችውን ስራ ሰርታ ቤተሰቧን ታስተዳድራለች። በካልዌይ የዩ ኤን ኤች ሲ አር ቢሮ አለመኖሩም ሌላ ችግር ነው ትላለች። ዩ ኤን ኤች ሲ አር ገና አልተደራጀም፣ ኦፊሱም አልተከፈተም። ልጆች የሁለተኛ ደረጃ ተማሪዎች ናቸው። ከዛ ከደዳብ ስመጣ ሁለተኛ ደረጃ ተማሪ ነበሩ። እዚያ አጥቼ ተንከራተው ተንከራተው ቤት ውስጥ በስብሰው አሁን የሆነ ትምህርት ቤት ተከፍቷል፣ ግን እሱም ዝም ብሎ ማይረባ ትምህርት ቤት ነው። አስገብቻቸው እየተማሩ ናቸው፣ ግን በቂ አይደለም። ዳህር መሐመድ በደዳብ የስደተኞች ካምፕ የማህበረሰብ ተወካይ ናቸው። ከደዳብ በብዛት ወደ ካልቦ እንዲዛወሩ የተደረጉት ብዙዎቹ ኢትዮጵያውያን መሆናቸውን ይናገራሉ። ከደዳብ ወደ አዲሱ መጠለያ ሲያዛውሯቸው የተገባላቸው ቃል እንዳልተፈጸመ አስረድተዋል። አንዳንድ ሰዎች ከደዳ ወደ ካልቢዮዬ እንዲዛወሩ ተጠይቀው ተዛውረው ነበር፣ በያዝነው አመት መጀመሪያና ባለፈው ዓመት መጨረሻ አካባቢ። እናም ብዙዎቹ ኢትዮጵያውያን ነበሩ። ሲዘዋወሩ በዩኤንኤችሲአርና በመንግሥት የተገባላቸው ቃል ካልቢዮዬ ሲደርሱ ምንም አልተፈጸመላቸውም። እዚያ ሲደርሱ ብዙ ችግሮች ናቸው የገጠሟቸው። ትምህርት ቤት የለም፣ የጤና ተቋማት የሉም፣ የውሃ እጥረት፣ የጸጥታ ችግር ራሱ ገጥሟቸዋል። እና እስካሁንም ሰዎቹ ይህ ችግር እንዲቀረፍላቸው እየጠየቁ ነው። አንዳንዶቹ ቢችሉ ዛሬውኑ ወደ ደዳብ ቢመለሱ ደስ ይላቸዋል፣ ወጪውን መሸፈን ስለማይችሉ ነው እንጂ። ብዙዎቹ ደግሞ በራሳቸው ወጪ ከካልቦወዬ ወደ ደዳብ የመጡ አሉ፣ ቁጥራቸውን በትክክል ባላውቅም ለምሳሌ በሀገዳሬ ወደ አስራ ሰባት ቤተሰቦች ከካልቦዬ ተመልሷል። እናም በካልቦዬ ያሉ ሰዎች ችግር ላይ ናቸው። ሌላ ያናገርኩት ኢትዮጵያዊ ኦፔሞ ይባላል። ኦፔሞ የሶስት ልጆች አባት ነው። በደዳብ ለአስራ ሶስት ዓመታት ከኖረ በኋላ ባለፈው ዓመት መጨረሻ ከባለቤቱና ሶስት ልጆቹ ጋር ወደ ካልቦይ ተዛውረዋል። አሁን ኦፔሞ ደዳብ ተመልሶ ቤተሰቡን የሚደጉምበትን ሥራ እየሠራ ነው። ቤተሰቡን ከራሱ ጋር መውሰድ ስላልቻለ እዚያው ካልቦይ ትቷቸዋል። እዛ እንግዲህ ምግብ በቂ አይደለም። ስራዬ እዚህ ትቼ ነው የልኩ እዛ ብሰራና ልክ ብር እዛ ላይ ብልክላቸው ትንሽ የተሻለ ኑሮ ይኖራሉ ብዬ ነው ገመጡ። አሁን እንግዲህ እዚህ ስሰራ እንግዲህ በወር የማገኘው ብር እልክላቸዋለሁ። በተባበሩት መንግስታት ድርጅት የስደተኞች ጉዳይ የኬንያ ቅርንጫፍ ካልቦይ በ2015 መጀመሪያ ስከፈት እንዳሳወቀው በቅርብ ርቀት ላይ ያለው ካኩማ የስደተኞች መጠለያ ስለሞላ ሲሆን፣ በዚህ በአዲሱ የስደተኞች መጠለያ ስደተኛው ከአካባቢው ህብረተሰብ ጋር በኢኮኖሚያዊና አኗኗር ተዋህዶ እንዲኖሩ ነው ዋና ዓላማው። ይህ ነገር ለብዙ ስደተኞች ግን ግልጽ አይደለም። የወደፊት ዕጣ ፈንታችን ምን እንደሆነ በግልጽ የተነገረን ነገር የለም ይላሉ። ይህንን ጥያቄያቸውን ለተባበሩት መንግስታት ድርጅት የኬንያ ቅርንጫፍ ቃል አቀባይ ኢቮን እንዴጌ ስናቀርብ፣ ሚስስ እንዴጌ በኢሜይል በመለሱት መልስ የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት ስደተኛው በጥገኝነት ከመኖሩ ራሱን ችሎ ወደ መኖር እንዲሸጋገር የሚችልበትን መንገድ የማመቻቸት መርህ ነው እየተከተለ ያለው። ድርጅቱም በካሎቤይ ላሉ ስደተኞች ካሎቤይ በስደተኛው በአካባቢው ነዋሪ በሆኑት በቱርካና ህብረተሰብና በካኩማ ባሉ ስደተኞች መሀል የማህበራዊና ኢኮኖሚያዊ ትስስር ለማጠናከር ታስቦ የተቋቋመ መጠለያ መሆኑን በተሻለው መጠን እየገለጸ ነው። ነገር ግን ስደተኞቹ በካሎቤይ ሲኖሩ በስደተኝነት የመታወቅ መብታቸውን አይነፈጉም። ምናልባት ይህንን መረዳት ያልቻለ ማንኛውንም ስደተኛ ብታገኝ አገናኘኝ ወይም እኔን እንዲያናግሩኝ ንገራቸው የሚል ነበር የላኩልን መልስ። ቃል አቀባይዋ በስደተኞቹ ስለተነሳው የመሠረተ ልማት እጥረት በሙሉ አስተባብለዋል። በገዛ ወጪያቸው ወደ መጡ በደዳብ ካምፕ ስለተመለሱ ስደተኞችም በይፋ ያሉት ነገር የለም። በደዳብ ያሉ የስደተኞች ማህበረሰብ ተወካዮች ለተመላሾቹ የምግብ እርዳታ ፍቃድ እንደተሰጣቸው ተናግረዋል። በ2016 ዓ ም ሊዘጋ ተወስኖ የነበረው የደዳብ ስደተኞች መጠለያ በኬንያ ጠቅላይ ፍርድ ቤት ክፍት ሆኖ እንዲቆይ መወሰኑ የሚታወስ ነው። ለአሜሪካ ድምፅ ቀልሙ ዳዊት ከናይሮቢ።